ባለፉት በርካታ ዓመታት የሐሰተኛ ምስክርነትን ለመቀነስ የተለያዩ የንቃት ህግ ስራዎች የተሰሩ ቢሆንም ችግሩ ግን አሁንም መቀነስ እንዳልቻለ የአማራ ክልል ምክር ቤት አስታውቋል። የክልሉ ምክር ቤት የህግ ፍትህና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ አማረ ስጤ ለዶች ቬሌ እንዳረጋገጡት የሐሰተኛ ምስክርነት በተለያዩ በጎበኟቸው የአማራ ክልል አካባቢዎች መኖራቸውን ተናግረዋል። ይህም የሆነው የፍትህ አካላት ተቀናጅተውና ተናበው መስራት ባለመቻላቸው ነው። ችግሩ አለ። ብዙም የተፈታ አይደለም። ቤት ላይ ብዙም ለውጥ የለው ሆነ ህዝቡን ስታነጋግረው ማረሚያ ቤት ሄደህ የታሰሩ ሰዎችን ስታነጋግር፣ ታራሚዎችን ስታነጋግር፣ ህብረተሰቡን ከተማም ገጠም ስታነጋግር እንዲሆን ነው እንጂ የሚለውን ትክክል ነው ብሎ አይናገርም። ለምን ይህ መጣ የሚለውን በደንብ የሚፈታ ነገር መሰራት አለበት። ዝም ብሎ ይሄ ዘጠና ስምንት ዘጠና ዘጠኝ ፐርሰንት አድርግ ያለው በሚሳሆን በህብረተሰብ ላይ ታማኝ የፍትህ ስርአት ታማኝ እንዲሆን መስራት አለበት። የፍትህ ስርአት በባህሉ ቅብብሎች ነው ፖሊሲ ምርመራ ያጣራል። አቃቢ ከሰር። ከዛ ደግሞ ፍርድ ቤት ይወስናል። ከዛ ማረሚያ ቤት እስከ ማረም ድረስ ቅንጅት የሚሄድ ነው። እነዚህ ቅንጅት የሚሰሩ ስራዎች በደንብ በሁሉም ተቋማት ታስቦ ሊሰራ ይገባዋል ነው ዋል። በፌዴራልና በክልል የህግ አማካሪና ጠበቃ አቶ ሙሉ አለም ዘውዴ በበኩላቸው የሀሰተኛ ምስክርነት በሙያው ላይ ያሉ ሰዎች ብቻ ሳይሆን ብዙ ሰው የሚያውቀው ጉዳይ እንደሆነ ይናገራሉ። በክልሉ የሀሰተኛ ማስረጃ በፍርድ ቤቶች ላይ በብዛት የሚቀርብበት ሁኔታ እየተስተዋለ መሆኑ አይካድም። ይህንንም በሙያው ላይ የተሰማራን ብቻ ሳንሆን ጉዳይም የገጠማቸው ሰዎች ሁሉ በይፋ የሚያውቁት ጉዳይ ነው። አቶ ሙሉአለም አያይዘውም በሀሰት በሚመሰክሩ ግለሰቦች ላይ አስተማሪ ቅጣት ያስፈልጋል ይላሉ። በሀሰት ምስክር መጠው በመመስከር ፍትሕን የሚያጓድሉ ሰዎች ላይ ጠንከር ያለ እርምጃ የሚወሰድበት አካሄድ ቢኖር በሀሰተኛ ምስክር ምክንያት መብታቸውንና ጥቅማቸውን ያጡ ሰዎችም እነዚህ በሀሰት መስካሪዎች ላይ እርምጃ በህግ ቀርበው የሚጠየቁበትን አግባብ ጠንክሮ በመሄድ መብታቸው የሚያስከብሩበት ሁኔታ ቢከሰት ለሌሎችም አስተማሪ ስለሚሆን በዚህ ዙሪያ ትኩረት ተሰጥቶ ሊሰራ ይገባል ብዬ አምናለሁ። የሀሰተኛ ምስክርነት የሚያስከትለውን ችግር ለመቀነስ የክልሉ ምክር ቤት አቅጣጫ ማስቀመጡንም የህግ ፍትህ አስተዳደር ቋሚ ኮሚቴ ሰብሳቢ አቶ አማረሰጤ በዝርዝር አስቀምጠዋል። የመፍትሄ የተቀመጠው የመጀመሪያው የሚያቀርባቸው ማስረጃዎች እውነታም አንደኛ ያረጋገጠ መሆን የማስቀጣት አቅም በሚል ብቻ በሀሰትም መሄድ የለበትም እና በደምብ ጥራት ያለው እንዲሆን ሁለተኛ ዳኞች ደግሞ ከበቂ በላይ እንዲመዝኑ ጥፋተኛው ነው የሚገኙ ሰዎች ላይ ደግሞ እርምጃ እንዲወሰድ፣ ሌላ በኩል ደግሞ የህብረተሰቡ ላይ ይሄ ከባህሉ በሀሰት የመስከር ተደራጅ መምጣት ይህን የማስተማር ስራ በዋነኛነት ታርጌት ተደርጎ እንዲሰራ የንቃተ ህግም ትምህርት በደንብ እንዲሰራ በዚህ መሰረት ይሄን የሚፈታ እቅድ ተቋማት አዘጋጅተው በዚህ አመት በጥናት ተመስርተው እንዴት እንስተው የሚለውን አዘጋጅተው በእቅዳቸው አካተው እንዲያቀርቡ በሚል ነው ዋና ዋና የተቀመጠው አቅጣጫ ማለት ነው። የአማራ ክልል ጠቅላይ አቃቤ ሕግ የህዝብ ግንኙነት ጉዳዮች ዳይሬክተር አቶ አለመሸት ምህረት ስለ ጉዳዩ ተጠይቀው በሰጡት ምላሽ እስካሁን በርካታ የንቃተ ሕግ ስራዎች ቢሰሩም ችግሩ ሊቀንስ እንዳልቻለ ጠቁመው በቀጣይ የብዙሀን መገናኛን ጨምሮ በተለያዩ የግንዛቤ ማስጨበጫ ዘዴዎች ስራ ለመስራት መታቀዱን አመልክተዋል። ንቃተ ሕግ አጠቃላይ የማስተማሩ ስራ ሁሉም ዳይሬክተሮች ተሰጥቶ ሁሉም በየዘርፉ ይሄንን እንዲሰጥ እየሰራን ያለ በቂ ለማስተማሩም ስራም ያው እየጀማመርን ነው። አሁን በሬዲዮም አርሶአደሩ ጎጆ ድረስ እየሄድ አቀናጅተ በተሻለ መንገድ በድራማም በሌላም ነገር በቀጣይ ብዙ መስራት ይጠበቅብናል። ህብረተሰቡን ግንዛቤ መፍጠር ቀጣይም ደግሞ በስርጭት አሁን ከሃይማኖት አባቶች ጋር፣ የሥነ ምግባርን ከሚያስተምሩ አካላት ጋር ተቀናጅተ መስራት ቅሎች አሉ። ህብረተሰቡ ሐሰተኛ ምስክርነት ነውርና ኢሥነ ምግባራዊ መሆኑን እንዲረዳ የንቃተ ሕግ ትምህርት ተጠናክሮ እንዲቀጥል የፍትህ አካላትም በቅንጅት ሊሰሩ እንደሚገባ የሕግ ባለሙያዎቹ አሳስበዋል። አለምነው መኮንን ለዲደብልዩ ራዲዮ ባህር ዳር